ጦርነት ከተቀሰቀሰባቸው የሰሜን ወሎና ዋግ ኅምራ አካባቢ የተፈናቀሉ የሕብረተሰብ ክፍሎች ወደ ውስጥ ሴቶችና ሕጻናት ከፍተኛ ተጎጂዎች መሆናቸውን በደሴ ከተማ ማረፊያ ካምፕ የተጠለሉ ተፈናቃዮች ገለጹ። ተፈናቃዮቹ በመንገድ ላይ የወለዱ መኖራቸውንም ይናገራሉ። የወሎ ዘጋቢያችን መስፍን አራጌ ነው ያጠናቀረው። እንደሚከተለው ይቀርባል። በሰሜን ወሎና ዋግምራ አካባቢ በተፈጠረው ጦርነት ምክንያት በርካታ ኪሎ ሜትሮችን በእግራቸው አቆራርጠው ትራንስፖርት እስከሚገኝበት ከተማ ከዘለቁ በኋላ ወደ ደሴ ከተማ የሚገቡ ተፈናቃዮች ቁጥር በየቀኑ እያሻቀ በመሆኑን ጉዳዩን የሚከታተለው የመንግስት አካል እየገለጸ ነው። በአራት ትምህርት ቤቶች ውስጥ እንዲያርፉ የተደረጉት ተፈናቃዮች አሁን ከስምንት በላይ ማረፊያ ካምፖች አስፈልጓቸዋል። በአዲስ ፋና አንደኛ ደረጃ ትምህርት ቤት ውስጥ እንዲሰፍሩ ከተደረጉት ከአንድ ሺህ ተፈናቃዮች ውስጥ አንዷ ከሰሜን ወሎ ዞን ራያ ቆቦ ወረዳ አራዶማ አካባቢ የመጡት ወይዘሮ ሴትዋ መሰለ ያለ ናቸው መጥቶፍ እናረጉን በቃ ፍን ሲያረጉን ተራራ ላይ ሆነ ያነ ሁሉን ነገር ሲሰሩና እንደገና ደግሞ ተባራሪ ጥይት ሁሉም ነገር ከጎረቤቶቻችን ሲገልስ ስናይ በድንጋጤ እነዚህን ሁለት ልጆ አንጠልጥ እየወጣሁ እሳቸውን አሁንም እንቅልፍ የነሳቸው ጥለዋቸው የመጡት ቤተሰቦቻቸው ጉዳይ ነው። በተለይ አስራ ሰባት ዓመቱ የመጀመሪያ ልጃቸውና ባለቤታቸው መጀመሪያ ባህር ልጅም እዛው ነው ያለው ነውና በዛ ምክንያት ነ በቃ ልጆችን እነዚህ ነን ጥልጥ እየወጣሁ ያነቀረብኝ። እንደ ወይዘሮ ሴት ዋቀለጻ ከቀያቸው ለመውጣት በፈተናዎች ተፈትነዋል። ፈተናቸውን ያከበደው ደግሞ ሊወልዱ ቀናት የቀራቸው ነፍሰ ጡር መሆናቸው ነው። የግድ ነው የወጣ ነው። በቃ አራዱ ማን ስችል ራሱ ሮቤት ለመግባት ይችን አዝያለሁ በሆደም እንደዚ ሆነ ያነንም እየጎታትኩኝ፣ የግድ ነው የገባሁት በቃ ማለት ነው። የግድ ነው ያነውን ባጃጅ አመንገድ አግኝቼ ነው እንጂ አመንገድን የሟች ነበርኩኝ። ተባራሪ በላይታችን ላይ እንደዛ እየሆነ እያንጃበበ ስንቱን ሀፊታችን እየደፋ እያየው፣ ያው በጭካኔ ነው በቃ ወጣነ ከአንተ ህዝብ አልቋል። አሁን ከኛ ማለት ነው። ነፍሰ ጡር ነው? አዎ፣ ነፍሰ ጡር ነው። የስንት ወር ነው? ዘጠኝ ወሬ። አሁን እዚህ መጥቼ ነው ሲያመኝ፣ በቀደም ይዘውኝ ሄደ በአምፑላ ስነሱ እዚሁ ህጀ ነው ያረጋገጥኩት። ዘጠኝ ወር ሽክብቷን ብለውኛል። በመጠለያ ጣቢያው ያገኘናት ና ከአንድ ልጇና እናቷ ጋር ከቆቦ ተፈናቅላ መምጣቷን የምትናገረው ደግሞ ወጣት ፍቅር ተመንገሻ ናት። እኛ ለራሱ የወጣን ከሰፈራችን የሞተ ሰው አለ። ከዚያ እሱን አይትን ውጡ፣ ምናምን ባየር ሊመታ ነው ምናምን ሲባል ዛኔ ስንወጣ መንገድ ሁሉ ተዘጋግቷል። ወደ ሮቢት ምናምን ማልፎ ስለነበረ ማባሪያ አድርገን ስንት ቆላ አደጋ ብለን ወልዲያን በእግራችን ድረስ ገብተናል፣ ከቆቦች ጀምረን ማለት ነው። በዛ ላይም ለራሱ እያየ ናቸውም ተባራሪ ጥይት ይወድቋሉ። እስካሁንም ያው በሀኪም ቤትም የተኙ አሉ። ወጣቷ ዚህ ሁሉ ፈጥና መጨረሻው መቼ ነው የሚል ጥያቄ ተነሳለች። ከወጣን እንግዲህ ወራችን ነው። ካሁን በኋላ ስንደዚሁ ነው የምንቀጥለው። ቢስተካከሉ ደስ ይለኛል። በአጭር ጊዜ መፍትሄ ብናገኝ ደስ ይለኛል። እኛ ወጣቶች ሰርተን ምናደር ነን፣ ግን እስካሁን በቃ አንድ ቤት ታስረ ነው ያለ ነው። በጣም ነው የሚያሳዝነው። በቃ ሁሉም ነገር መስተካከል አለበት። መንግስት ይሄ ሊሰማ ይገባል። አብረዋቸው ሀገሩ ካሉት ሴት ተፈናቃዮች ውስጥ በርካቶቹ ከወለዱ ወራት ያላለፋቸው አሊያም ለመውለድ ቀናትን የሚጠብቁ እንዳሉ የምትናገረው ፍቅርተ መገናኛ ብዙኃን ያለንበትን ሁኔታ ለአለም በማሳወቅ ድምጻችን ሊሆን ይገባል ትላለች። ብዙ ነፍሰ ጥሮች አሉ፣ ብዙ መጫቶች አሉ። በቃ መጫት ምን አይነት ነገር እንደሚያስፈልግ ማንም ሰው ያውቃል። እርጉዞች ለራሱ የትኛው ሚዲያ ነው መጥቶ የጠየቀን? ማንም የጠየቀን የለም። ስለዚህ ይሄ ነገር በአጭር ጊዜ መስተካከል አለበት። እዚህ ከመጣው ለራሱ እንደ ሰው በቃ ስቃለሁ ይጫወታሉ። ግን ብታምንም ባታምን ለሊት ሶስት ሰዓት አራት ራሱ አይሞላም እንቅልፍ የሚይዘኝ። ቤይሩትና ዱባይን ጨምሮ በተለያዩ የመካከለኛው ምስራቅ ሀገራት በስደት መቆየቷን ወጣቷ ጠቁማ ስደትን ለራሱ ሞክሪያለሁ። አምና ለራሱ በስንት መከራ ነው እኔ ከዚህ የደረስኩ። ሲሄድን በባህር ስመለስን በባህር የመጣሁበት አጋጣሚ ያለ ግን የምን ልጅ ነው ላይ ነበርኩና ከዛም፣ የተለየ በቃ ይሄ ብዙ ያገኘሁት በዛ በቃ በሰው ሀገርም ስንሄድ፣ ስንራብም፣ ስንጠማ በዛ በቃ ፈጣሪ ማመስገን ያለብህ በዛ ሁኔታ ማለት ነው። ግን እዚህ ላይ ደግሞ የባስ ሆኖ ስታገኙ፣ በሀገር ላይ መንግስት ባለበት ላይ እንዴት ይሄ ችግር ሊፈጠር ይችላል? በቃ ስንቱ ህጻናት ሲወደቀ እየቀረ ስንቱ ነው አሁን በቃ እንስሳት ምናምን ሲቅር ራ እያቆቧ ያለ ከብቶች ምናምን ስለሱ ስለነሱ አይነሳ ሺ አካባቢው እንዳለ ሸቷል ነው የሚባለው። ይሄ እንዴት ሊቀረፍ ይችላል? ከአሁን በኋላ በዚሁ ሁኔታ ነው የምንቀጥለው? ከስር ከስሯ የማይ የሚለየው ልጇን ቢሆን ጦርነቱና ስደቱ ካስከተለበት አለመረጋጋት በቅጡ አላገገመም። ስሜ ዳዊት ነው። ስንት አመት ነው ዳዊት? አስር አስር አመት በምን ምክንያት መጣህ? በጦርነት ወይዘሮ አበባ ዘገየም ጦርነቱ በፈጠረባቸው ስጋት ከቆቦ ከተማ ዜሮ ሶስት ቀበሌ ተፈናቅለው ደሴ ከዘለቁት ውስጥ አንዷ ናቸው። በቃ ሳምንት ሙሉ ከባድ መሳሪያ ሲተኮስ ሲተኮስ እዚያው ገና ነው፣ በርቀት ነው እያለ ዝም ብለን ኖር ነው። ከዚያ መጨረሻ ላይ የጥይት አርባ ቤት በላይታችን ነው የፈሰሰ። ዝም ብለን ማን እንዳለ ማን እንትና፣ ሁሉም ነፍሳው ጭኙ እንወጣ ነው። ነፍሳው ጭኑ ጆቼን ይዤ አሁን ባለቤቴ ሄ እዛው ሁሉ የቀረ ሞትድን አላውቅም። በቃ ዝም ብሎ ተበታትነን፣ በየሰርፊያው መንገድ ላይ የሚጣፋለ ምንም ይላለ። በቃ ዝም ብለን እኛ ሰው የሚሄዱን እያየነ ዝንቦ የራሱን እጁን ይሄ ነፍስ ያላወቁትን በጀጀን መጣ። ከቆቦ ወልዲያ በእግራችን ነው የመጣ ነው። አሁን የሰፈራችን ዘንድሮ የተመረቀ ነው፣ ምስጋን ታደሰ የሚባል ሊያሁን እዚያ ሙቷል። መንገድ ላይ ሙቷል። እናቱ ወልዳኛ ጋር ነው የነበረችው። እናቱ እንኳ አላየች። ከቆየ በኋላ ልጅ ሙቷን ብለዋት ወልዲያ እናቴቱ ጋር ያላቀስ ነው። እናቱም ቆም አልቀበረችው። ጥይት መጥቶት ነው የገደለባት መንገድ ላይ ነው ወድቆ የቀረ። አምስት ዓመት ሙሉ እያስተማሪ ከርማ ዘንድሮ ተመርቆላት ከመንገድ ነው የቀረባት። እናቱም አልቀበረችው። ወልዳ ወልዳኛ ጋር ወንድምናችሁ ጋር ተጣሳ ላይ ደማሁ እንዳይትሁት እንደደረሰ የማላወቅኩም። አሁን ስደት ለሴትና ለህጻናት ይከፋል የሚል መልከት አላቸው። ወይዘሯ ሴት ብቻዋን በረሀ ገብታ ነፍሳ አውጪኛን ሲመሽባት ጫካ ድራ ሴት ብቻዋን ምግር ገብታ እንኳን በሌሊት በቀን ሴት ብቻዋን ምግር ተወጣ። በአሁኑ ሰዓት እኛ በጨለማ እየመሸብን በቃ ያው ነፍሳ አውጪኝ ስለሆነ ነፍሳችንን አሽተን ነው የመጣው ልጅ እንዞ እኛ ጋር አሁን አንዲት የእኛ ጎረቤት ወልዳያ ግብት ስትል ገብታ ያሞኖ ያም ሆኖ የደሴ ከተማ ህዝብ ላሳያቸው ወገንተኝነት መስጋናቸውን ተፈናቃዮቹ ለግሰዋል። እግዚአብሔር ይመስገን በደሴ ነዋሪዎች በምግብ ለራሱ አልተራብንም ማለት ይችላለሁ። ብዙ የሚያሟሉልን ነገር ለራሱ አለ። በቃ ሁሉም ሳይቀር የሴቶች ንጽና መጠበቂያ ሳይቀር ሳሙናው፣ ሁሉም ነገር ማለት ግን፣ የሚያሳስበው እዚያ ያሉት እንዴት እናግኛቸው እድሜ አልከፋንም እዚህ ብንገባ ምንም የከፋነ ነገር የለም። ልጆቻችን እንደፈለጉ በልተው ጠጥተው እንደፈለጉ ሁነው አሁንም ተዝናንተው ነው የሚገኙት። እግዚአብሔር ይመስገን። የከተማዋ መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ ምሳይ ከደር ወደ ከተማዋ የሚገቡትን በርካታ ቁጥር ያላቸውን ተፈናቃዮች ኗሪው በምገባ በልባሳትና ቁሳቁስ ድጋፍ እንዲያደርግ ከማስተባበር ጀምሮ የተለያዩ ስራዎች እየተሰሩ መሆኑን ገልጸዋል። በመንግስትም ሆነ በህብረተሰቡ የሚደረገው ድጋፍ አበረታች ቢሆንም ከስደተኛው ቁጥር መጨመርና ከሚያስፈልጋቸው መሰረታዊ ግብአት አንጻር አሁንም እጥረቶች እንዳሉ ነው ያስረዱት። አሁን ላይ እንግዲህ በምግብ ዋስትና አደጋ መከላከል እና ዝግጁነት ኮሚሽንም ድጋፍ እየተደረገ ነው ያለው በደቡብ ከዛ ባሻገር ቀይ መስቀልም መጥቶ ለነዚህ አካላቶች ድጋፍ አድርጓል። በእርግጥ አሁንም በቂ አይደለም። ህብረተሰቡም ድጋፍ እያደረገ ነው። የመንግስት አካልም ድጋፍ እያደረገ ነው። ነገር ግን አሁን ስንንቀሳቀስ እያየን ያለ ነው በተለይ አልባሳት ላይ ፍርድ ልብስ ላይ ችግር አለ። አንጥፎ የሚተኙ ምንጣፎች ላይ በራሱ በጣም ችግር እንዳለባቸውን አሁን እየገለጹልን ያሉት እነዚህንም የህብረተሰቡ ትብብር እንዳደርግ አሁንም ኮሚቴ ተዋቅሮ እየተሰራ ነው ያለው። በከተማ ደረጃ ከከተማዋ ጤና መምሪያ ጋር በመተባበር ግብረ ኃይል መቋቋማቸውን ገልጸው ከክረምቱ መግባት ጋር ተያይዞ ወረርሽኝ እንዳይከሰት የመከላከል ስራዎች እየተሰሩ ነው ብለዋል። በዚህ ችግር ተጋላጭ የሆኑት በአብዛኛዎቹ ሴቶችና ህጻናት፣ እድሜያቸው የገፉ አረጋውያን፣ ነፍሰ ጡር እናቶች በብዛት አሉ። በሁሉም መጠለያ ጣቢያዎች በአንድ my daughter ክፍል ውስጥ ከሃምሳና ከዛ በላይ ሰዎች እንዳሉ እየተመለከትን ነው። እንግዲህ ችግሩ አሳሳቢ ነው። ይህንን ተመልክተን ተጨማሪ ጣቢያዎች እንዲከፈቱ ተደርጓል። ከዛ ባሻገር ደግሞ ከጤና ጋር ተቀናጅተን እየሰራን ነው። የከተማዋ ጤና መምሪያ ኃላፊ አብዱል ሀሚድ ይመር ከክረምቱ መግባት ጋር ተያይዞ ወረርሽኝ እንዳይከሰት የመከላከል ስራዎች እየተሰሩ ነው ብለዋል። እነዚህ ተፈናቃዮች ባረፉባቸው ካምፖች ላይ የሙያ ስብጥር ያለው ጤና ተቋማትና ከመምሪያ ኦፊሰሩ በማቀናጀት ምሪትና ምደባ አድርገናል። ይሄ ማለት በዋናነት የሚሰራው የወረር ኝ መከሰትን መከላከል ፕላስ፣ እነዚህ ወገኖች ሲመጡ ድንገት ነው። የተለያዩ የጤና ክትትል ያላቸው ሊኖሩ ይችላሉ። ስለዚህ ክትትል ላይ ያሉ ሰዎች መድኃኒታቸው እንዳይቋረጥ መዝግቦ የመለየት ነፍሰ ጡርናቶ ክትትል ሊኖራቸው ይችላል። ህጻናት ክትባት ሊቋረጥባቸው ይችላል። እነዚህን በተገቢ ሁኔታ እስካሁን ባለን መረጃዎች ሁሉም ቦታዎች ላይ ይለይተናል። በከተማዋ ከአንድ መቶ ሺህ የማያንሱ ተፈናቃዎች ሊኖሩ እንደሚችሉ ግምታቸውን ያስቀምጡት የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊዋ ተመዝግበው እጃቸው ላይ የደረሰው ቁጥር ግን ሺህ ገረማ እንደሆነ ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ